እዚህ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ የህግ መወሰኛው ምክር ቤት ክንፍና የቶም ላንቶስ የሰብዓዊ መብት ተሟጋጅ ኮሚሽን የዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ተሸላሚዎች ምስክርነት አድምጧል። ከተሸላሚዎቹ አንዱ የዞን ዘጠኝ ጦማሪያን ቡድን ሲሆን ሶሊያና ሽመልስ ቡድኑን ወክላ ምስክርነቷን ሰጥታለች። ባልደረባችን ጽዮን ግርማ በቦታው ተገኝታ ነበር፣ የሚከተለውን ዘግባለች። በኒውዮርክ መቀመጫውን ያደረገው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮውን የዓለም አቀፍ ብዙሀን መገናኛ ነጻነት ተሸላሚዎች ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት ክንፍና ለቶም ላንቶስ የሰብዓዊ መብት ተሟጋች ኮሚሽን አባላት ምስክርነታቸው እንዲሰጡ አደረገ። በዛሬ ዕለት በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሬበን ህንጻ ተገኝተው ምስክርነታቸውን የሰጡት የሲፒጄ ተሸላሚዎች የማሌዥያው ካርቱኒስት ዙልኪፍል አኗር፣ የፓራጓዩ ጋዜጠኛ ኮንዶሮዌዝና የሶሪያው ቡድን ራቃና የኢትዮጵያው የኢንተርኔት አምደኞች ዞን ዘጠኝ ቡድን ናቸው። ተሸላሚዎቹ በየሀገራቸው ያለውን የመናገር የመጻፍና የመገናኛ ብዙሀን ነጻነት የሚገኝበትን ሁኔታ አስረድተዋል። የኢትዮጵያን በሚመለከት ምስክርነቷን ለመስጠት የተገኘችው ወይዘሪት ሶሊያና ሽመልስ ስትሆን የጋዜጠኞች መብት ተሟጋች ድርጅት ሲፒጂን እና ምስክርነቱን ለማድመጥ የተገኙትን አመስግና ዞን ዘጠኝ እንዴት እንደተቋቋመ ቀርቦባቸው የነበረው የጸረ ሽብር ህግ ና የፍርድ ቤቱ ሂደት ምን እንደሚመስል በመጨረሻም አምስቱ ጦማሪያን እና ሶስቱ ጋዜጠኞች በነጻ መሰናበታቸውን እንዲሁም አንዱ እስካሁን ጉዳዩ በፍርድ ቤት እየታየ መሆኑን ካስረዳች በኋላ አሁን ያለውን ሁኔታ ስትናገር ይህ ማለት ሁኔታዎች ተቀይረዋል፣ ሁሉም ነጻ ናቸው ማለት አይደለም። አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሏል። እስካሁን ምን እንደሚሆን እየጠበቅን ነው። በዚህ ሁኔታ ውስጥ ያለን ከጦማሪያን አንዱ የሆነው ዘላለም ክብረት እዚህ መጥቶ ሽልማቱን ይቀበላል የሚል ተስፋ ነበረን። ነገር ግን ከሀገር መውጣት አልቻለም። ሪፖርተርስ ዊዛውት ቦርደርስ ማለትም ዓለም አቀፍ ድንበር የለሽ ጋዜጠኞች ተቋም የሰጠንን ሌላ ሽልማት ለመቀበል ሊያደርግ የነበረው ጉዞ ባለፈው እሁድ ኢትዮጵያ አየር መንገድ በሚገኙ የደህንነት አባላት ፓስፖርቱን ተቀምቶ ከሀገር እንዳይወጣ ተከልክሏል። አያይዛም በኢትዮጵያ ከሰማዊ መብት ጋራ በተያያዘ የሚነሳው የዞን ዘጠኝ ጦማሪያን ጉዳይ ብቻ እንዳልሆነ በመግለጽ ሌሎች ጋዜጠኞችና ጦማሪያን በስር ስለሚገኙበት ሁኔታ አስረድታለች። አሁንም በእስር ቤት የሚገኙ ሌሎች ጋዜጠኞችና ጦማሪያን ጉዳይ ማየት እንችላለን። አንዳንዶቹ በቤተሰብ በጓደኛ እንዲሁም በወዳጅ የመጎብኘት መብታቸውን ተነጥቀዋል። እዚህ ላይ የጋዜጠኛ ተመስገን ደሳለኝን ጉዳይ ማንሳት እንችላለን። ተመስገን ሶስት አመት ተፈርዶበት እስር ቤት ይገኛል። ነገር ግን አሁን በቤተሰብ የመጎብኘት መብቱን ተነፍጓል። ሕክምና የማግኘት መብቱን ተከልክሏል። በትናንትናው እለት በደረሰን አሳዛኝ መረጃ ጆሮው እየደማ ይገኛል። በእንዲህ ያለው ሁኔታ እያለ እንኳን ሆስፒታል ሊወስዱት ፈቃደኛ አይደሉም። እንዲህ ያለው መብት ገፈፋ ደግሞ በሁሉም ላይ እየተደረገ ነው፣ እስክንድር ነጋ ላይም ጭምር። ወይዘሪት ሶሊያና ሽመልስ ኢትዮጵያ ውስጥ ከመናገር ከመጻፍና በአጠቃላይ ከመገናኛ ብዙኃን ነጻነት ጋር በተያያዘ አለ ያለችውን ችግር ካስረዳች በኋላ ለአሜሪካ መንግስት ይሆናል ያለችውን ምክረ ሀሳብ ጠቁማለች። ከምስክርነት መስማት ሂደቱ በኋላ አግኝቼ አነጋግሪያት ነበር። ዘላለም ክብረት እዚህ ተገኝቶ ሽልማቱን ለመቀበል ያልቻለበት ምክንያት ምንድን ነው ስልጠየኳት፣ እንግዲህ ያው ምክንያቱም ማወቅ ያስቸግራል አላወቅንም። ሲፒጄ ከሰጠን የአለም አቀፍ የፕሬስ ነጻነት አዋርድ ውጭ ሌላ ቤስት ሲትዝን ብሎገር በሚል የሰጡን አንድ ሽልማት ነበረ፣ አለም አቀፍ የድንበር የለሽ ጋዜጠኞች ሪፖርተር ዘፍ ቦርደርስ የሚባለው ድርጅት እና እሱ ሽልማት ለመቀበል ዘመን ዘላለ መሄድ የነበረው አዲስ አበባ ኤርፖርት ላይ እንዳያወጣ ተከለክለዋል። ያው የተከለከለበት ምክንያት በግልጽ ያኔ አልተነገረው። መውጣት እንደማትችል ነው መናቀው ብለው ነው ፓስፖርቱን ወስደው የመለሱት ማለት ነው። ከዛ በኋላም በተደጋጋሚ ሄዶ ጥያቄዎች ጠይቋል። ለምን እንደሆነ ምክንያቱ ከበላይ ትዕዛዝ እስክናገኝ ድረስ አሁን ምንም ልንልህ አንችልም፣ እንደውልልሃለን ብለው ነው የከለከሉት ማለት ነው። በሕግ ስናየው፣ በሕግ ከሀገር እንዳያወጣ የተከለከለውና በዋስትና የሚገኘው ጦማሪ በፍቃዱ ኃይሉ ብቻ ነው። ሌሎች ከእስር ሲፈቱ እና በተለይ ደግሞ ነጻ ተብለው ወይም አቃቤ ሕግ ክሱን አቋርጫለሁ ብሎ ሲወጣ የሚታሰበው ሀሳብን የነጻ የመግለጽ መብታቸውም ሆነ በመንቀሳቀስ መብታቸው ተጠብቋል ተብሎ ነው መታሰብ ያለበት። እንግዲህ ግን በተግባር የሆነ ያለው እንደዛ አይደለም። ስለዚህ አንቀጽ 29፣ 32ም እየተከበረው አይደለም ብዬ ነው የማስበው። በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ተገኝቶ በኢትዮጵያ ያለውን ሁኔታ ማስረዳት ምን ይጠቅማል ስል ሌላ ጥያቄ ያቀረብኩላት። ይሄ የሚጠቅመው ምንድን ነው? ያው አገር ቤት ሆኖ ጦማር ከመጻፍ የተለያዩ እንቅስቃሴዎች ከማድረግ የመለጠ የሚጠቅም ሆኖ አይደለም። ዋናው አገር ቤት ያለው እንቅስቃሴ ማድረግ፣ ጦማር መጻፍ እና አገር ቤት ያለው ሀሳብ መንጻት የመግለጽ ሎት እንዲከበር መሞከር ነው። ግን ከዛ ውጭ አገር ቤት ያሉ ድምፆች ውጭ አገር ባሉ ተቋማት በኩል እንዲታወቁ እንዲደመጡ እና በትክክል አገር ቤት እየሆነ ያለውንም ነገር ለዓለም አቀፍ ማህበረሰቡ መልዕክቱን ለማድረስ አንደኛ ይረዳል። ሌላኛው ከዛ በተጨማሪ ግን ይሄ የአሜሪካን ኮንግረስ ከኢትዮጵያ መንግስት ጋር ጠንካራ ግንኙነት አለው። ስለዚህ ይህንን ጉዳይ ባወቁ ቁጥር ከኢትዮጵያ መንግስት ጋር ያላቸው ግንኙነት ላይ እነዚህ አይነት ሰብአዊ መብትን፣ ሀሳብን የመግለጽ ነጻነት ጉዳይ ላይ የተመለከቱ ጉዳዮችንም እንደ አንዱ ጉዳይ አድርገው እንዲያነሱ ያው ተጽዕኖ ጫናም ለመፍጠር በቂ መረጃም ለመስጠት ነው። የመጀመሪያው ጥቅሙ እንግዲህ እሱ ነው። ከዛ ውጭም ግን ይሄኛው ደግሞ ከሀገር ውጭ ያለው ምህዳር እንደዚህ አይነት የተለያዩ ዓለም አቀፍ ተቋማትን መንገር እኛ ካልነገርን መረጃ አይደርስም። ከዛም በተጨማሪ ደግሞ ሁል ጊዜ ከሀገር ቤት የሚወጣው ዜና በመንግስት በኩል ደግሞ ልማት፣ ሀገሪቷ፣ ለውጥን የመሳሰሉትን ስለሆነ ነው። ሌሎቹ የመብትና ሰብዓዊ መብት ጋር የተያያዙ ችግሮች አሉ ጊዜ አይነገሩም። በዚህኛውም በኩል እንዲህ አይነት ችግሮች አሉ፣ እየተከናወነ ያለው ልማት እየተከናወነ ቢሆንም የሚለውን ሀሳብ ለመግለጽ ይረዳልና አንደኛው በኩል ብቻ አይደለም ሚዛን የሚደፋ ያለው። በዚህኛውም በኩል እኛም አለን፣ በእነዚህ አይነት ነገሮች ውስጥ ያለፍን የሚለውንም ነገር አብሮ ሚዛን አይደለም ማለት ነው። ወይዘሪት ሶሊያና ምስክርነቷን ስታጠናቀቅ የአሜሪካ መንግስት ከኢትዮጵያ ጋር በሚኖረው ግንኙነት ሊያጤነው ይገባል ያለችውን ምክረ ሀሳብ ሰንዝራ ነበር። ምንድናቸው የሰነዘርሻቸው ምክረ ሀሳቦች ብያት ነበር። ያው የኢትዮጵያ መንግስት ከአሜሪካ መንግስት ጋር ጠንካራ ግንኙነት አለው። ቴሮሪዝምን በመቃወምም እንዲሁ አብሮ በመስራት እንደገና በመከላከል የአሜሪካ መንግስት ከኢትዮጵያ መንግስት ጋር በጣም ጠንካራ ግንኙነትና ወዳጅ እንደሆኑ ያንን ወዳጅነታቸውን ደግሞ እንደዚህ አይነት ጉዳዮችንም እኛ ወራናቸውን አይነት ሰበን የሰብዊ መብትና ሀሳብን የነጻት የመግለጽ ጉዳዮችንም አብረው እንዲያነሱ በተለይ ደግሞ እስር ቤት የሚገኙ ጋዜጠኞችና ጦማሪያን ሀሳባቸው በነጻነት መግለጻቸው የታሰሩ ሰዎች መፈታት ስለሚገባቸው ያ ከዚህ በፊት የነበረው ጫና የኢትዮጵያ መንግስት ላይ ፍቱ ትክክል አይደለም ያደርጋችሁት ከሌለው ጫና ለሌሎቹም ተጠናክሮ እንዲቀጥል የሚለው ነው ሪኮመንድ ያደረኩት። ሌላኛው ሶስተኛው ያቀረብኩት ሪኮመንዴሽን የአጠቃላይ የሚዲያ ምህዳሩ መስተካከል አለበት። እንዲሁም ደግሞ የፖለቲካ ምህዳሩ ካልተስተካከለ ሚዲያ ብቻውን ለብቻው ተመችቶት የሚኖር አይደለም እና የፖለቲካ ምህዳሩ መስተካከል ላይም መንግስታቱ በሚያደርጉት ግንኙነት አንደኛው ጉዳያቸው አድርገው ከፓርትነርሺፓቸው ጋር ከወዳጅነታቸው ጋር ሊያነሱት ይገባል ነው በመጨረሻ ያነሳሁት። ኢንተርኔት ደግሞ አሁን በተለይ በኢንተርኔት አማካኝነት የሚደርሱ መረጃዎች እየጨመሩ በመሆናቸው ነገር ግን ያለን አንድ ኢንተርኔት ፕሮቫይደር የእኛ የመንግስት ነው መሆኑ ምናልባት በዛ ላይ ደግሞ አሜሪካውያን የአሜሪካ መንግስትም የኢኮኖሚ ኢንተረስት ስላለው አብሮ ከኢትዮጵያ መንግስት ጋር ለመስራት ለዛ ሲባል የኢንተርኔት መሰረተ ልማትን ኢንፍራስትራክቸርን ማስፋፋት በዛው ሀሳብን በነጻነት ለመግለጽ መብትን እንደገና ሀሳብ መረጃ የማግኘት መብትንም ይረዳልና በሱ በኩልም ግፊት ማድረግ ይገባቸዋል የሚል ሀሳብ ነው የሰጠው። የጋዜጠኞች መብት ተሟጋች ድርጅት የአፍሪካ መረጃ አጠናካሪ ሱ ቫላንታይን የተሸላሚዎቹ ምስክርነት መስጠት ምን ይጠቅማል ብያቸው ነበር። ይህ ፕሮግራም በአሜሪካ መንግስት የሰብአዊ መብትና የሕግ መወሰኛ ምክር ቤት አባላት እንዲሰሙ የተዘጋጀ ነው። እነሱ ኢትዮጵያ ውስጥ ያሉ ጋዜጠኞች ያሉበትን ሁኔታና የሚደርስባቸውን የመብት ጥሰት እውነተኛ ገጽታ ማወቃቸው ከኢትዮጵያ መንግስት ጋር በሚሰሩበትና በሚደራደሩበት ጊዜ መንግስቱ ላይ ግፊት ያሳድሩበታል ብለን እናምናለን። አስራ ስምንት ዓመት ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ፣ ውብሸት ታዬ፣ ተመስገን ደሳለኝና ሌሎች በርካታ ጋዜጠኞች ጦማሪያን ከእስር እንዲወጡ የአሜሪካ መንግስት ግፊት ያደርጋል ብለን እናምናለን። በመጨረሻም የዓለም አቀፍ የመብት ተሟጋች ድርጅት ሲፒጄኤ በኢትዮጵያ የሚገኙ የታሰሩ ጋዜጠኞች ከእስር እንዲለቀቁ ጠንክሮ እንደሚሰራ ተናግረዋል።